the voice of america፣ ቁጥራቸው በሁለት ነጥብ ሁለት ሚሊዮን ለጨመረው ወይም ላደገው የአስቸኳይ ጊዜ እርዳታ ፈላጊ ኢትዮጵያውያን ምላሽ ለመስጠት ከመንግስት ጋር በቅርብ እየሰራ መሆኑን የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ አስታወቀ። አዲሱ ቁጥር የእርዳታ ምግብ በሰዓት የማድረሱን ጉዳይ ይበልጥ አሳሳቢ እንደሚያደርገው ዩኤን ኦቻ የተባለው ቡድን ቃል አቀባይ ቶንግ ኦኩር ለአሜሪካ ድምፅ ተናግረዋል። ላለፈው አመት ድርቅ ምላሽ ለመስጠት የሰሩትን አይነት የዘመቻ ስራ ለመስራት መዘጋጀታቸውንም አስረድተዋል። ቃል አቀባዩ እስክንድር ፍሬው ተከታዩን አድርሶናል። ባለፈው ታኅሳስ ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነድ ተከልሷል፣ አዲስ የእርዳታ ፈላጊዎች ቁጥር ይፋ ተደርጓል። በዚህም መሰረት በድርቁ ምክንያት ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው የኢትዮጵያውያን ቁጥር 7.8 ሚሊዮን መድረሱን የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ አስታውቋል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ የኢትዮጵያ ቃል አቀባይ ቾይዝ ኦኮሮ እንዳሉት በታህሳስ ወር ይፋ ተደርጎ የነበረው ቁጥር የበልግ ዝናብ እንደሚኖር በአርብቶ አደር አካባቢዎች የሚጠበቀው ዝናብም እንደሚመጣ ታሳቢ ያደረገ ነበር። ያ ባለመሆኑ ግን እርሳቸው እንዳብራሩት የተረጂዎች ቁጥር ጨምሯል። ጥሩ ያልሆነ የበልግ ዝናብ እየተመለከትን ነው። ዝናቡ ሙሉ በሙሉ አልቀረም፣ በሚጠበቀው ደረጃ እየዘነበ ግን አይደለም። በዚህ ምክንያት ምግብ የሚያስፈልጋቸው ሰዎች ቁጥር መጨመሩን እየተመለከትን ነው። እንደ ጠቀስከውም በ2.2 ሚሊዮን ጨምሯል። ምላሽ ለመስጠት የሚያስፈልገው የገንዘብ መጠን እንደሚጨምርም እንጠብቃለን። የተረጂዎች ቁጥር መጨመሩ የተገለጸው ቀደም ሲል በታህሳሱ ሰነድ ለተጠቀሱት አምስት ነጥብ ስድስት ሚሊዮን እርዳታ ፈላጊዎች የሚጠበቀው ድጋፍ እንኳን ሙሉ በሙሉ ባልተገኘበት ሁኔታ ነው። የዓለም የምግብ ፕሮግራም እንደሚለው፣ ለምሳሌ ለምግብ አቅርቦት ከሚያስፈልገው ስድስት መቶ ሚሊዮን ዶላር እስካሁን የተገኘው ግማሹ ብቻ ነው። የአስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር በሁለት ነጥብ ሁለት ሚሊዮን መጨመሩ ደግሞ የሚያስፈልገውን የገንዘብ መጠን ከፍ ያደርገዋል ከዚህ አንጻር የተፈጠረውን ክፍተትም ያሰፋዋል። የዩኖች ቃል አቀባይም ሁኔታውን እያጠኑት መሆኑን አስታውቀዋል። እንደ ጠቀስከው የተረጂዎች ቁጥር በዚህ የፈረንጆች ዓመት መጀመሪያ አካባቢ አቅደነው ከነበረው ጨምሯል። በአራት ወራት ውስጥ በሁለት ሚሊዮን ከፍ ብሏል። ስለዚህ ክለሳ እያካሄድን ነው። በሁለት ወራት ውስጥም የበልግ ግምገማ እናደርጋለን። ዝግጁ መሆናችንን ለማረጋገጥ ሁኔታውን እያጠናን ነው፣ በተጨማሪ የሚያስፈልገው የገንዘብ መጠን ምን ያህል እንደሚሆን ለመገመት። ባለፈው ዓመት በኤልኒኖ ምክንያት በተከሰተው ድርቅ 10.2 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸው ነበር። ለዛ ድርቅ ምላሽ ለመስጠት ከዓለም አቀፉ ማህበረሰብ እየተገኘው ምላሽም አበረታች እንደነበር በተለያየ ጊዜ ተገልጿል። ሁኔታውን ያስታወሱት ቾይዝ ኦኮሮ ያንን ተሞክሮ ለዚህ ዓመትም እንደሚጠቀሙበት አብራርተዋል። ባለፈው ዓመት ድርቅ እርዳታ ሰጪዎች ለጋሽ ነበሩ፣ መንግስትም ጠንካራ አመራር ሰጥቷል። እናም በጋራ ሰብአዊ ቀውስን ለማስወገድ ችለናል። በዚህ ዓመትም ተመሳሳይ እንደሚሆን ተስፋ እናደርጋለን። እናም ባለፈው ዓመት ዘመቻ ይፋ አድርገን ነበር። የገንዘብ ማሰባሰቢያ ስልትም ዘርግተን ነበር ስለ ቀውሱ ግንዛቤ ለማስጨበጥ። ለዚህ ዓመትም ተመሳሳይ ነገር እያቀድን ነው። እናም አዎ፣ አሳሳቢ ሁኔታዎች አሉ። ቁጥሮች እየጨመሩ ነው ነገር ግን ለተረጂዎች ምግብ ለማድረስ የሚያስፈልጉ ግብአቶች እንደሚኖሩ የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ቡድን ከመንግስት ጋር በትብብር እየሰራ እንደሆነ እርግጠኛ መሆን ትችላለህ። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር መጨመሩ መገለጽ የጀመረው ሰሞኑን ነው። ድርቁ ከተከሰተባቸው ክልሎች አንዱ የሆነው የኢትዮጵያ ሶማሌ ክልል ባለስልጣናት ግን ቀደም ብለውም ይሄንኑ ሲጠቁሙ ነበር። በዶሎ ዞን ይዑብ ወረዳ በሚገኝ የእህል ማደያ ማዕከል ያነጋገርኳቸው የክልሉ ፕሬዝዳንት አማካሪና የአደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ አንዋር አሊ ይሄንኑ ነበር የገለጹልኝ። ታሳቢ የተደረገው ዝናብ ባለመምጣቱ ፍላጎቶች እየጨመ ሲጨምሩ መምጣታቸውን ያብራራሉ። ኤክስፐክት ይደረገ የነበረው በዛን ሰዓት ኤክስፐክት ይደረገ የነበረው ፕሬዲክት ይጠበቀ የነበረው ዝናብ አልዘነበም። ያ ይሀ ፋክተር አለው። ኤች አር ሂዶ በወጣበት ጊዜ ወይም በወጣበት ጊዜ ዝናብም እየዘነበ በነበረ ኖርማል ዳሰሳ በሚደረግበት ሰዓት የዳሰሳ ጥናት ሲካሄድ ዝናብም ፕሬዲክት ያው የተለያየ ቱል በመጠቀም ፕሬዲክት የሚያደርጉት ነገር አለ፣ የሚተነብዩት ነገር አለ። ያህን ትንበያ በመመርኮዝ እንግዲህ ሊቀንስም ሊጨምርም ይችላል። የዚህ እንደዚህ ዝናቡ ሁኔታ ዝናቡ በጣም ፋክተር ስላለው በዝናቡ ሁኔታ በመርኮስ ሊቀንስም ይችላል ሊጨምርም ይችላል። በእኛ ክልል ጭራሽ ስላልዘነበ ጨምሯል ማለት ነው። ፍላጎቱ ነው የጨምረው። ስንት ገብቷል በቁጥር አላችሁ ወይስ መጨመሩ ብቻ ነው ለጊዜው የምታውቁት? ኒዱ ያው ሰዎች ምግብ መጨመሩ ነው እንጂ አሁን በቅርብ አዳሳሳይ ስለሚካሄድ በዛ ነው የሚታወቀው። እና መንግስት አዲሱን የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር መነሻ ያደረገ ይፋ ሰነድ እንደሚያሰራጭ ይጠበቃል። ምላሻቸውን ከዚህ አዲስ ቁጥር ጋር ማጣጣም ደግሞ የረዴት ድርጅቶችና ተቋማት ቀጣይ ተግባር ይሆናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።